ባለፈው ማክሰኞ በድሬዳዋ አስተዳደር ምክር ቤት የተካሄደውን የአመራር ለውጥ እንደማይቀበለው የጉርጉራ ጎሳ ኡጋዛዊ ጉባኤ አስታውቋል። የጉባኤው ልዩ ጸሐፊ አቶ ጀማል ዑመር በተለ ለቪኦኤ እንዳስታወቁት ኡጋዛዊው ጉባኤ ባወጣው መግለጫ ሹምሽሩ የአንድ ጎሳን የበላይነት ያንጸባረቀ ነው ብለዋል። አዲስ ቸኮል ዝርዝሯአለሁ። የኦጋዛዊ ጉባኤ ልዩ ጸሐፊ አቶ ጀማል ኡመር ዛሬ ረፋር ላይ በተለይ ለቪኦኤ በሰጡት መግለጫ ሰሞኑን የድሬዳዋ አስተዳደር ምክር ቤት በሁለተኛ ዓመት አምስተኛ አስቸኳይ ጉባኤ ላይ የተደረገውን ያመራር ለውጥ እንደማይቀበሉ አስታውቀዋል። ይህ መግለጫ እንግዲህ የሚመለከተው በተለይ በድሬዳዋ ላይ ያለውን የአስተዳደር የሹም ሽረትና የግምገማውን ሂደት ነበር ለመግለጽ የፈለግ ነው። ስለዚህ በቅርቡ የተካሄደው የድሬዳዋ አስተዳደር ግምገማ በቀጥታ የለውጡ ተጠቃሚ እንዳይሆን በግለሰቦች ፍላጎት የተሰራ ስራ ነው። እዚህ ላይ እርምጃ መውሰድ ያለበት የኢትዮጵያ ሶማሊያ ዴሞክራሲያዊ ፓርቲ እንደ ፓርቲ በድርጅታዊ አሰራር ውሳኔ መሰጠት ሲገባው በዘፈቀደ ግለሰቦች ናቸው ሹም ሽረቱንም የግምገማን አቅጣጫ በማሳት ውሳኔ የተሰጠው ማለት ነው። ስለዚህ ይሄ ውሳኔ ደግሞ እንደ ጉርጉራ ጓዛ ጉባኤ ጉዳዩን ተመልክቶ ውሳኔ ሰጥቶበታል ማለት ነው። ተቀባይነት እንደሌለው ነው። ባለፈው ማክሰኛው የግብርና ውሃ፣ ማዕድንና ኢነርጂ ቢሮ ኃላፊ ሆነው የተሾሙትና እስከ ሹመቱ ዋዜማ ድረስ የድሬዳዋ ኢሶዴፓ ጽህፈት ቤት ኃላፊ የነበሩት አቶ አብዱሰላም አህመድም ጭምር ኢሶዴፓን የሚወክሉ አመራሮች ምርጫ ላይ ግልጽ መረጃ እንዳልነበራቸው ይናገራሉ። ነገ ለመቀየር ኢንዶርስ ለማድረግ በፓርላማ ማታ ነው የተነገረኝ። ሁለት ሰዓት ላይ ማለት ነው። በሂደቱ ላይ ምንም ቅሬታ አለኝ ማለት ትክክል አልነበረም። እንደዛ ሳይዋ በንግግር በሀሳብ በመለዋወጥ መሆን ነበረበትና እንደ የፓርቲ አሰራርን የተከተለ አልነበረም ያንን ቅሬታ ይንም ነግሬያቸዋለሁ እዚህ አምስት ወር ነበርኩና ጽፈት ቤት ሀላፊ የፓርቲው ስለዚህ በዚህ መልኩ መሆን አልነበረበትም ገብተዋል ወንበር የህዝብ ነው በዛ መሰረት እንትን ሽግሽግ ማድረግ ይቻላል፣ ግን በትክክለኛው መንገድ መሆን አለበት። በድሬዷ ኢሶዴፓ ጽህፈት ቤት ኃላፊነት አዲስ የተሾሙትን ሰው ቢሮቸው በመሄድ ለማግኘት ያደረጉት ሙከራ አልተሳካም። ጅጅጋ የሶዴፓ ጽህፈት ቤት ኃላፊ አቶ ማህመድ ሻሌን በስልክ ለማግኘት ያደረጉት ተደጋጋሚ ጥረትም እንዲሁ አልተሳካም። በድሬዷ ካሉት የሹመት መደቦች አርባ ፐርሰንቱ ለኢሶዴፓ የሚሰጥ ሲሆን ከዚህ መካከል በአስተዳደሩ አብላጫውን ቁጥር የሚይዙ ኢሳዎችና ጉርጉራዎች አብዛኛውን የኢሶዴፓ የሹመት መደቦች ይይዛሉ። የድሬዳዋ ከንቲባ በየአምስት ዓመቱ ከኦዴፓና ኢሶዴፓ ነው እየተፈራረቀ የሚሾመው። አሁን ከኢሳ ጎሳ የተገኙትና ለሶስት አመት ተኩል በከንቲባነት ያገለግሉት አቶ ኢብራሂም ውስማን የመልቀቂያ ጥያቄ አቅርበው ከንቲባነታቸውን ሲለቁ በእርሳቸው ቦታ ኢሶዴፓ በእጩነት አቅርበው ያሾማቸው አዲሱ ከንቲባም ኢሳ መሆናቸው የቅሬታ መንስኤ እንደሆነ ነው ስማቸው መግለጽ ያልፈለጉ አንድ መካከለኛ አመራር የሚናገሩት። እንዳመራሩ ገለጻ የ40/40/20 ቀመር ከመጣ ወዲህ ሶማሌን ወክሎ የድሬዷ ከንቲባ የሚሆነው ኢሳ ብቻ መሆኑ ቅሬታ ፈጥሯል። አስቀድሞ ለዛሬ አርብ ይፋ ይሆናል ተብሎ የነበረው የአስተዳደሩ የመካከለኛ አመራሮች ሹምሽር ውጤትም በዚሁ አለመግባባት ሳቢያ ላልተወሰነ ጊዜ ይፋ ሳይደረግ መተላለፉን እኚሁ አመራር ለቪኦኤ አስታውቀዋል። ከወር በፊት የ442 ቀመር በመቃወም ከተማ አቀፍ ተቃውሞ ላይ ተሳታፊ የነበሩት የሳተናው የድሬ ወጣቶች ሕብረት አባል የሆነው ወንደሰን ኪዳኔም በዚሁ ቀመር ላይ ተመስርቶ የተካሄደው የአመራር ሹምሽር ለውጥ ያመጣል ብሎ እንደማያምን መግለጹን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ራዲዮ አዲስ ቸኮን ነኝ ድሬዳዋል።